አሰሳ በኢስታንቡል የቤት ፍተሻ በኡርፋ አፈሳ ደግሞ በአንታሊያ፣ ቀጥሎ እስራት በቢንጎና በጋዚያንቴፕ በሚባሉ በተለያዩ የቱርክ ከተማዎች በአይኤስ አባሎች እና ደጋፊዎች ላይ ሰሞኑን የተካሄደውን እርምጃ በየቀኑ ከቱርክ ከዘጋቢያችን ከዩሊሃን እሷ እንደ ጻፈችው ከዚያ ጣቢያችን በርሊን ከተማ ደርሰዋል። ከሶስት ሺህ የሚበልጡ በሽብር ፈጣሪነት የሚጠረጥሩት ሽፍቶች ወደ ቱርክ አገር ዘልቀው እንዳይገቡ ባለፈው አመት ከድንበሩ ላይ እንዲመለሱም መንግስታቸው እንዳደረገም የውጭ ጉዳይ ሚኒስትሩን ቃል አቀባዩ አረጋግጠዋል። በዚህ በያዝነው ዓመት ብቻ ከአንድ ሺህ የሚበልጡ ራሳቸውን የእስላማዊ መንግስት ብሎ የሚጠሩ ቡድን አባሎች ከነቦምባቸውና ከነ ከነትጥቅ መሳሪያቸው ድንበር ሊያቋርጡ ሲሉ እንደተያያዙም ይህው ቃል አቀባይ አይዞም ጠቅሰዋል። ፕሬዚዳንት ታይፔ ኤርዶዋን ጊዜው ሽብር ፈጣሪዎችን በቃላት ብቻ ከመዋጋት ከዛ አልፎ የሚሄድ ነው የሚለውን አስተያየታቸውን በቅርቡ በሀያ ትላልቅ የኢንዱስትሪ ሀገሮች ስብሰባ ላይ ካሰሙ ወዲህ የቱርክ መንግስት በአይኤስ ወንበዴዎች ላይ ጦርነት አውጀዋል። ያም ሆኖ ግን ዘግይቶ የመጣው የፖለቲካ ተሞክሮ ነው ብለው እርምጃውን ታዛቢዎች ተችተዋል። የተሰበሰቡት መረጃዎች እንደሚመሰክሩት አይኤስ የቱርክ መንግስት ዝምታ ተጠቅሞ መረቡን በአንካራና በኢስታንቡል በደቡብ ምስራቅ ግዛቶችም ሊዘረጋ ሁኔታውን ጥሩ አድርጎ ተጠቅመዋል። በዚህም ዘዴ ራሱን የእስላማዊ መንግስት ብሎ የሚጠራው ድርጅት ተዋጊዎቹን ከውጭ ወደ ውስጥ ሊያስገባ ወይም ደግሞ ከሀገር ውጭ ሊያስወጣ ችለዋል። የቀድሞው ዲፕሎማትና የፖለቲካ ተንታኙ ሚስተር ሲናን ኡልግን ወደ ሀሺ ከሚጠጉት የአይኤስ ተዋጊዎች ውስጥ አንድ ሺህ የሚሆኑት የቱርክ ዜጎች እንደሆኑና ሶሪያ ገብተው እንደሚዋጉ እርግጠኛ ሆነው አስተያየታቸውን አያይዘው ለቀዋል። በጠቅላላው የቱርክ መንግስት የፖለቲካ አካሄድ ይህን ቃን ለመጠቀም የጠላት የሆነ ድርጅት በሶሪያ አሁን ስልጣን ላይ የተቀመጠውን መንግስት አንድ ቀን ያባርልኛል ብሎ አጀንዳው ላይ አስቀምጦት ነበር። የሰሜን አትላንቲኩ የጦር ቃል ኪዳን አባል ሀገሮችም የአንካራን አስተዳደር በተደጋጋሚ ድንበሩን ተቆጣጥሮ የአይኤስን ወንበዶችን መሳሪያና ገንዘብ ሰውና ተንቀሳቃሽ መኪናዎችን በቱርክ እንዳያሸጋግር ቁጥጥርም እንዲያደርግ በየጊዜው ጠይቀውት ነበር። ግን በሱሪያ ብቻ ሳይሆን በኩርዶች ምክንያት የእነሱን መጠናከር ቱርክ አትፈልግም። ሁሉን ነገር ችላ ብላ ተመልካቾች እንደሚሉት ተኝታበት ለቃውም ነበር። አሁን ግን ትንሽ ለውጥ ሚስተር ሲያን ኡልጊን በቱርክ ፖለቲካ ላይ እሳቸው እንዳሉት ለውጥ ይታያል። ከቅርብ ጊዜ ወዲህ የቱርክ መንግስት ቀድሞት ይዞት ይጓዝ ከነበረው አቋሙ አሁን አፈግፍጎ ለየት ያለ መንገድ መከተሉን ይዘዋል። አሁን ድንበሩን ለመቆጣጠርና ሰርጎ የሚገቡትን ወደ ውጭም የሚወጡትን የአይ ኤስን ወንበዴዎች አሳደው እነሱን ለመያዝ መንግስት ወስነዋል። ብቻዋን የፖለቲካ ተንታኙ ቀጠል አድርገው እንዳሉት የእስላማዊ መንግስት ብሎ ራሱን የሚጠራውን ቡድን በዛ አካባቢ ብቻዋን ቆማ ለመቆጣጠር እንደማትችል አሁን የተረዳች ይመስላል። ግን ያም ሆኖ የሩሲያን ተዋጊ የጦር አውሮፕላን ዛሬ ቱርክ መታ ከሰማይ ላይ በማውረዷ ሁለቱም መንግስታት ብቻ ሳይሆን ሌሎቹንም የኔቶ አባል አገሮችን የተፈጠረው ግጭት በጣም እያሳሰበ መጥቷል። ሩሲያ ተቆጥታ ይህን ነገር ዝም ብለን አናልፈውም ብላለች። አውሮፕላኑ ወደቀበ ጥበት አካባቢም ቱርክና ሶሪያ በይገባኛል ጥያቄ የሚጣሉበት መሬት እንደሆነ ብዙዎቹ ደርሰውበታል። ይልማል ሚካኤል ዶቼ ቨለ ራዲዮ ጣቢያ ከበርሊን ከተማ